Foreign Service Institute, M. Basic Course, Unit 49. Basic Sentences for Learning. Yo, to good day, Minister Mogovnets. Can I still link it? I see me, Balal. Can I still link a better ክቡርነት አንድ ጉዳይ ስላለኝ የክቡርነት ሆን እርዳታ ለመጠየቅ መጣሁ። መጠን በተቻለኝ መጠን መጣር በተቻለኝ መጠን ጉዳይ ሆን ለመፈጸም እጥራለሁ። መልእክተኛ፣ መላክተኛ ሚስተር ስሚዝ የተባሉ የአሜሪካ መንግስት ልዩ መልእክተኛ በቅርብ ጊዜ አዲስ አበባ ይገባሉ፣ ክቡር። ስለዚህ ከክቡር ሚኒስትሩ ጋር ለመገናኘት የሚገባው ዝግጅት እንዲደረግላቸው በማሰብ ለዚሁ ጉዳይ ሀሳባቸውን ለመጠየቅ መጣሁ። ከክቡር የውጭ ጉዳይ ሚኒስትሩ ጋር ለመገናኘት አስፈላጊውን ዝግጅት ለማድረግ በኤምባሲያችሁ በኩል የሚገባውን ጥያቄ በደንቡ መሰረት እንዲቀርብልን ያስፈልጋል። ጤና ይስጥልኝ ጌታዬ፣ ስሜ ዮሐንስ ይባላል። ጤና ይስጥልኝ። ከበደ ይባላለሁ። ምን ላድርግለው ጌታዬ? አንድ ጉዳይ ስላለኝ የክቡርነትዎን እርዳታ ለመጠየቅ መጣሁ። በተቻለ መጠን ጉዳዩን ለመፈጸም እጥራለሁ። ሚስትር ስሚዝ የተባሉ የአሜሪካ መንግስት ልዩ መልእክተኛ በቅርብ ጊዜ አዲስ አበባ ይገባሉ። ስለዚህ ከክቡር ሚኒስትሩ ጋር ለመገናኘት የሚገባው ዝግጅት እንዲደረግላቸው በማሰብ ለዚሁ ጉዳይ ሐሳበውን ለመጠየቅ መጣሁ። ከክቡር የውጭ ጉዳይ ሚኒስትሩ ጋር ለመገናኘት አስፈላጊውን ዝግጅት ለማድረግ በኤምባሲያችሁ በኩል የሚገባውን ጥያቄ በደንቡ መሰረት እንዲቀርብልን ያስፈልጋል። for ጤና ይስጥልኝ ጌታዬ። ስሜ ዮሐንስ ይባላል። ጤና ይስጥልኝ። ከበደ እባላለሁ። ምን ላድርግልዎ ጌታዬ? አንድ ጉዳይ ስላለኝ የክቡርነትዎን እርዳታ ለመጠየቅ መጣሁ። በተቻለ መጠን ጉዳይዎን ለመፈጸም እጥራለሁ። ሚስተር ስሚዝ የተባለው የአሜሪካ መንግስት ልዩ መልእክተኛ በቅርብ ጊዜ አዲስ አበባ ይገባሉ። ስለዚህ ከክቡር ሚኒስትሩ ጋር ለመገናኘት የሚገባው ዝግጅት እንዲደረግላቸው በማሰብ ለዚሁ ጉዳይ ሐሳብዎን ለመጠየቅ መጣሁ ከክቡር የውጭ ጉዳይ ሚኒስትሩ ጋር ለመገናኘት አስፈላጊው ዝግጅት ለማድረግ በኤምባሲያችሁ በኩል የሚገባውን ጥያቄ በደንቡ መሰረት እንዲቀርብልን ያስፈልጋል።